sbs radio yeah we eat medrek አድማጮቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያን ወቅታዊ ጉዳዮችና የ2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትራሊያ ዩኒቨርስቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርስቲ የክርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባዋጂ ናቸው። በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ማህበረሰቡ እንደዚሁ በኢትዮጵያ ላይ ያደረሱ ያሉ ተጽዕኖዎች ያሉ በእርግጥ አዎንታዊን አሉታዊም ናቸው። በሁለቱም ወገን በደጋፍም በኩል ከኢትዮጵያ መንግስት ጋር የቆሙ እንዳሉ ሁሉ በተቃርኖም የቆሙ አሉ። ከዛ አኳያ እንደዚሁም ደግሞ በሌሎችም በህዝብ ግንኙነት ስራዎችም በሎቢ ሰዎችም ጫና እንደዚሁ እየተካሄዱ ነው ያሉት። በዛ መልክ ኢትዮጵያ መንግስት የውጭ ተጽዕኖ እየተደረሰብኝ ነው ያለው የሚል የሀገሪቷንም ገጽታ እያጠለሹ ነው የገዛ ኢትዮጵያውያን ልጆቿ በሚል ተቃውሞ እያሰማ ነው። በሌሎች በኩል ግን ይህን የምናደርገው ፍትህ ጥየቃ ነው የሚል ምላሾች አሉ። ይሄ በውጭ የሚደረጉትን ተጽዕኖዎች አስመልክቶ ጋዜጠኛ መሀመድ በእርሶ በኩል ያለው አስተያየት ምንድን ነው? ምን መደረግ አለበት? ኢትዮጵያ መንግስት ምን ማድረግ አለበት? እንዲሁም የሚወቀስበት ያው ሎቢስቶችን ቀጥሮ እነሱም ያንን መቋቋም አልቻለም። ሁለተኛ ጥራት ያላቸው ዲፕሎማቶችም በየሀገሩ ስለሌሉት ጉዳት አድርሷል የሚባል አለ። ዲያስፖራ ማህበረሰብም እንደዚሁ በአንድነት መቆም አልቻለም፣ የሚሉ ትችቶች አሉና ምን መደረግ አለበት ይላሉ? ኢትዮጵያ ሉዓላዊ ሀገር ናት። ኢትዮጵያ ለምሳሌ አሜሪካን ዓለምን እንመራው ነኝ ብላ ስለምታስብ እንደዚህ አይነት ፍልስፍና ለረጅም ጊዜ ስለተጠቀመችበት ውጤታማም ስለሆነች የራሷን ናሽናል ኢንትረስት የሚነካ ነገር በተፈጠረ ቁጥር አገሮች ላይ ጫና በመፍጠር ያንን ነገር ማሳቃት ትፈልጋለች። አሁን ኢትዮጵያ ላይ የተከሰተው ነገር ተመሳሳይ ነገር ነው። ይሄ አዲስ የተመረጠው ዶክተር አብይ ወደ ስልጣን ከመጣ በኋላ ወደ አሜሪካኖች አይደለም የሄደው። ሪሌሽንሽፕም ከአሜሪካ ጋር ያለው በጣም ጽሙት ነው የሆነው እና ወደ ሚድል ኢስተርን ነው የሄደው፣ ወደ አረቦቹ ማለት ነው ምክንያቱም ወደ እነሱ ከመሄድ ብርም የተወሰነ ብር አበድሮታል። ኢኮኖሚን ከውስ ላይ ነበረ ካዝና ውስጥ ናሽናል ባንክ ውስጥ ምንም አይነት ዶላር ምንዛሬ አልነበረም። አገሪቷ በተቃወሰች ጊዜ ነው፣ በመጥፎ ሰዓት ነው ይሄ ፕራይም ሚኒስተሩ የመጣው ማለት ነው። እና አሁን አንተ ያልከው ነገር የኢትዮጵያን የውጭ ዲፕሎማሲ የቀነሰበት ዋነኛው ምክንያት እነዚህ ዲፕሎማት ተብሎ ወደተለያዩ ወደ አሜሪካ እስፔሻሊ ወደ ኖርዝ አሜሪካ የምላኩ ሰዎች አንዳንዴ ምን ደምሰሩ፣ በጣም ይገርምኛል። እንደውም ከነሱ ልጅ የዲያስፖራው ማህበረሰብ ለመሰግን እወዳለሁ አውስትራሊያን ጨምሮ ማለት ነው። ትውልድ ኢትዮጵያዊ የሆኑ ዲያስፖራዎች እምባሲን ሳይጠብቁ በራሳቸው የተለያየ አክቲቪዝም በመስራት ስለ ሀገራቸው ያለውን ተጨባጭ ሁኔታ ለዓለም ሕዝብ እያስረዱን ያሉት ነው። ስለዚህ ምን መደረግ አለበት ሲባል እኔ አሁን ለምሳሌ ኢትዮጵያ እንደ ሀገር መቀጠል አለባት። መጀመሪያ የትግራይም ችግር እንድፈታ፣ የአማራም የኦሮሞም ችግር እንድፈታ፣ የብሄር ብሄረሰቡ ሁሉ ችግር እንድፈታ፣ አገር እንደ ሀገር መቀጠል አለባት። የሀገርን ለዋላዊ ችግር ላይ የምጥል ነገር ሁሉ መዘዙ የኛ ነው። የውጭ ጣልቃ አያስፈልግም። የአሜሪካን ጣልቃ አያስፈልግም። ችግሮች አሉን። የስ ችግር አለ። የስ ሰው እየተሰደደ ነው። የስ ብዙ ችግሮች ናቸው ያሉ። በዚህ ችግር ላይ በእንቅልፍ ላይ ጆሮ ደግፍ እንደሚባለው ነገር በኢትዮጵያ ላይ ጫና በመፍጠር ምንም የሚመጣ ነገር የለም። አሜሪካንም የኢኮኖሚ ቅባ ነው የምታደርገው፣ ኢኮኖሚክ ሳንሽን ነው የምታደርገው። ሌላ ነገር አይደለም። እንደማድረግ የምትችለው ነገር ኢኮኖሚ ሳንክሽን ነው። ይሄ ከወርልድ ባንክ እና አይምኤፍ የሚሰጡትን ጋራንት ማስቆም ነው፣ ሰስፐንድ ማድረግ ነው ለተወሰነ ጊዜ ማለት ነው። ይህን በማድረግ ኢትዮጵያን መቀየር አትችልም። አንደኛ ይህን የምታደርገው ለኢትዮጵያ ሕዝብ አስባ አይደለም። ኢጅፕት እና አሜሪካን የጋራ ኢኮኖሚ ጥቅም የብዙ የፖለቲካ ጥቅም ስላላቸው የኢጅፕት መብት ጥቅሟ ስለተነካበት በአባይ ግድብ የተነሳ አሜሪካን ደግሞ ያቀረበችውን የኔጎሲኤሽን ኦፕሽን ኢትዮጵያ ስላልተቀበለች ነው። ይሄ ሁሉ የተፈጠረው ግብፅን በመደገፍ ነው። እሱ ይ ሁሉ ጫና እየፈጠረች ያለው እኔ ኢትዮጵያዊ ነኝ፣ አሁን አውስትራሊያዊ ነኝ እንጂ የሀገሬ ሉዓላዊነት ችግር ላይ የምጥል ነገር ሁሉ እኔ እጋፈጣለሁ ነው። እያንዳንዱ በዲያስፖራ ውስጥ ያለው ኢትዮጵያዊ፣ ትውልዱ ኢትዮጵያዊ ሁሉ ከሀገሩ መንግስት ጋር ፈልጎም ሳይሆን ለሀገሩ መቆም አለበት። ፖለቲካውን መደገፍ አይደለም፣ ለኢትዮጵያ መቆም በዚህ ሰዓት አብይን መደገፍ ወይ ደግሞ ብልጽግና ፓርቲ መደገፍ አይጠይቅም። እንደ ሀገር አገሬ በሆነ አካል በውጭ አካል ጣልቃ ገብደት እየተደረገባት ነው። ከዚህ የበለጠ ነገር ትርምስ እንዳይፈጠር ያንን ነገር ማስቆም መቻል አለብን። የኢትዮጵያ ዲፕሎማቶች፣ አምባሳደሮች በተለያየ ቆንሱላን ጨምሮ በተለያየ ሀገር ያሉ ደሞዝ መብላት፣ ፔሮል መፈረም ሳይሆን ስለ ሀገራቸው ተጨባጭ ሁኔታ የዓለምን መንግስት ሪሰርች በሆነ መንገድ ምንም አይነት እንደ ፌር በሆነ መንገድ ሪሰርች ተደርገው ይሄንን ማስረዳት አለባቸው። ከትግራይ ጋር ደግሞ የኔጎሲሽን መደረግ አለበት ይባለው የስ ትግራዮች ኢትዮጵያዎች ናቸው። ዋደበር ሀፕንስ የፖለቲካ ችግር ነው እንጂ ህዝቦቹ የኛ ናቸው፣ ኢትዮጵያዊ ናቸው። ከነሱ ጋርም ድርድር መደረግ አለበት ወይኒት ካምስ ቱ ፎሬን ፖሊሲ። የፎሬን ፖሊሲው አሜሪካን ዛሬ ማዕቀብታለች እና የሚመጣ ለውጥ አለ ብሎ መገመት እኔ ስህተት ነው ነው የምለው። ምክንያቱም አሜሪካ የምትፈልገውን ነገር እስከምታሳካ ድረስ አትመለስም። ይህንን የምታደርገው ደግሞ ለተጨቆሉ ትግራይ ህዝቦች ሳይሆን የራሷ የናሽናል ኢንትረስት ስለተለካባት ነው፣ ይህን እያደረገች አለው። ስለዚህ ኔ ለዲያስፖራው ህዝብ ማስተላልፈው ነገር በኢትዮጵያዊነት በአንድ ላይ እንቁምና አሜሪካ የምታደርገውን የኢኮኖሚ ጫና ማስቆም አለብን። ሃይላይትስ በእርስዎ በኩል በተለይ በውጭ በኩል ያሉትን ተጽዕኖዎች አስመልክቶ አንዱም በምዕራቡ ዓለም በተለይም በዩናይትድ ስቴትስ እና በአውሮፓውያን ህብረት በኩል እንደዚሁም ደግሞ ከህዳሴ ግድብ ጋር በተያያዘ ቀደም ሲል ጋዜጠኛ መሀመድ እንዳነሱት ግብፅ ህዳሴ ግድብ ጋር ተያይዞ ያሉት ውጥረቶች በሱዳን በኩል ኢትዮጵያን ድንበር የመሻገሩ የሱዳን ወታደሮች፣ ዚህን አስመልክቶ እርስዎ አተያይ ምንድን ነው? መልካም ካስሽ አሁን መሐመድ ካለው ሊጀምርና ከዘጠና ፐርሰንት በላይ ባጀቷ በእርዳታ ላይ የተንጠለጠለ ሀገር ይዞ ማዕቀቡ ፋይዳ የለውም ማለት ትንሽ አንደርማይን ማድረግ እንዳይሆን ማየት የሚጠይቅ ነው ብዬ ነው የማስበው። እንዳልከው ዲፕሎማሲው በጣም አሽቆልቁሎ ከመሬት በታችም ሆነዋል። ይህንን የሆነበት ዋነኛ ምክንያት ግን የራሷ መንግስት ያመጣው መከራ ነው፣ ያመጣው ጣጣ ነው ብዬ ነው የማስበው። ህዝቡ የራሱ ህዝብ የሚጨፈጭፍ የሚዋሽ በውሸት ሌብል የተደረገ ሌብል ማድረግ ብቻ ዝም ብሎ ሳይሆን ትክክለኛ ካራክተራይዜሽን በውሸት ሌብል የተደረገ መንግስት ሲኖርህ መንግስትህን ማስጠንቀቅ ከመደገፍ ይልቅ ይህ እኮ ውሸት ነው ብሎ የሚናገር ኢሊት አለመኖር፣ እነዚህ ሁሉ ያመጡት ነው ብዬ ነው የማስበው። አሁን የዲፕሎማሲው ማሽቆልቆሉ ጉዳይ የህዳሴ ግድብ እኮ አሁን አይደለም። ህዳሴ ህዳሴ የምንለው ህዳሴ ግድብ እንዲሰራ በድፍረት ያነሳው የጀመረው መንግስት እናውቀዋለን፣ መቼ እንደተጀመረ ያኔ የነበረው የዲፕሎማሲ ጫና በምን አይነት መልኩ ሲመለስ እንደነበር እናውቃለን። ያንን የሚደግፍ ህሊና መያዝ ጠይቃል። መጀመሪያ አሁን ላለው አብረን እንድንታገል ከሆነ ያኮ ነው፣ ወደ አንድነት የሚያመጣ። ስለዚህ በዋነኛነት የህዳሴ ግድብ ላይ ካየን፣ በአጠቃላይ የዲፕሎማሲው ጫና ብዙ ቢሆንም የህዳሴ ግድብ ብቻ ካየን ራሱ መንግስት ነኝ ብሎ የሚጠራ ቡድን የሸጠው ጉዳይ እንደሆነ እናውቃለን። ራሻ ላይ ሄዶ ወርልድ ባንክና አሜሪካን ወደ አደራዳሪነት ራሱ ሲያስገባቸው፣ ግብጽ ላይ ሄዶ ወላሂ ወላሂ ያነካችም ብሎ ሲናገር፣ ሱዳን ላይ ሄዶ መሬቱ ሰጥቶናል አማራ ክልል አልገባንም መሬታችን ነው ውሰዱ ብሎናል ብለው ሲናገሩ በዛን ጊዜ አሁን እየተናገረ ያለው ኤሊት ብለሃል ወይ ብሎ መንግስትን ወጥሮ መያዝ የነበረበት ጊዜ ነበር ብዬ ነው የማስበው። የውጭ ተጽዕኖ እየደረሰ ነው የተባለው ግን በነገራችን ላይ ጥራት ያላቸው ዲፕሎማቶች አለመኖራቸው አይደለም። የዲፕሎማሲ ጫና እየተደረገ ያለው ዲፕሎማቶቹ ከአቅማቸው በላይ የሆነ የውሸት ናዳ ከመንግስት ስለሚመጣ የፈለገውን ነገር ቢናገሩ ታማኝ ስለማይሆኑ የትግራይ ህዝብ ብቻ አይደለም ባይዘወ እየጠፋ ያለው ትግራይ ላይ የዘመተው ወታደር የመረጃው ስላለኝ ነግራችኋለሁ፣ በመቶ ሺዎች ሞተዋል። ከየብሄር ብሄረሰቡ የሄደ ማለት ነው። ስለዚህ ሀገሪቱ እንዳለ እየቀቀላት ያለው መንግስት በምን መልኩ ነው መንግስታችን ተቀባይነት አለው ብለው ማሳመን የሚችሉ የፈለገውን ጥራት ቢኖራቸው ውሸት ይዞ ማሳመን ስለማይቻል ነው ማለት ነው። ስለዚህ ማዕቀቡ እንደ ሀገር እንዳያጠፋን ብለን ስናስብ መጀመሪያ እኛ እንደ ሀገር ቆመን ራሳችን እግርህን እየተበላህ ጅብ እየበላህ እጅህ እንዳይንቀሳቀስ የምታደርግ ከሆነ ተነስተ እንድታመልጥ ማታደርግ ከሆነ እግርህ መበላቱ መላ አካልህ እንደሚበዳው አለማወቅ ነው የሚሆነው። ማለት የትግራይ ህዝብ እኮ በባዕደ ሀገር ሲደፈር አሁን መሐመድ እንዳለው ለዓላዊ ሀገር ናት ብሎ ኢትዮጵያን ለማሰብ የሚያስችል አይደለም። ለዓላዊ ናትና አሜሪካ አትድፈረን፣ አውሮፓ ህብረት አይድፈረን እንድንል ከሆነ ለዓላዊነታችን ደፍሮ ጥሶ የገባ የሌላ ሀገር ሰራዊት ይውጣ ብለን በአንድነት ስንቆም መንግስትን ወጥረን ስንይዘው ማስወጣት ስንችል ያኔ የትግራይም የአማራም የኦሮሞም ህዝብ እሊቱም በአንድ ላይ መንግስት የሚደግፍ ከሆነ ይደግፋል። የዲፕሎማሲ ጫና ሲደርስብንም አብረን እንታገላለን። ለአውላዊነት በራስህ ጎትተህ አምጥተህ ሀገርህን አትደፍረህ ስታበቃ ግን የዲፕሎማሲ ጫና እየደረሰብኝ ነው ስትል ማን ነው ተነስቶ የሚሄደው? እኔ እንደ ኃይሌ የፈለገውን የዲፕሎማሲ ጫና ቢደርስባት ኢትዮጵያ እንዲደርስባት የምታገል ሰው ነኝ። እኔ ለምን ብትል የምታለቅስ እናት አለችን። ማኅፀኗ ላይ ባዕድ ነገር የሚደረግባት እናት አለችን። እግሯና እጇ የምትቆረጥ እህት አለችን። ሕፃናት ልጆች የሚሆኑ ቶማታይዝድ ሆነው አካለ ስንኩል ሆነው ያሉበት አካባቢ ነው ያለን። ይህንን እንዲደረግ ላላዊነታችን ደፍረው ገብተው እንዲሰሩ የሌላ ሀገር ሰራዊት እንዲወጡ ከማለት ይልቅ ተደፈርን ብሎ ብራ ቀረዩ ማንሳት ታማኝነታችንን የሚያሽቆለቁል ነው የሚሆነው ማለት ነው። ስለዚህ መፍትሄ የሚሆነው ለዚህ ሎቢስት መቅጠር አይፈታውም። ዲፕሎማት መቀየር አይፈታውም። ዳያስፖራው የፈለገው ባንዲራ ይዞ ቢወጣ አይፈታውም። ሰልፍ አይፈታውም። ይሄ የሚፈታው እውነት ነው። እውነት ደግሞ እውነት ከያዘው ከትግራይ ህዝብ ጋር ጎን ቆሞ ከኦሮሞ ህዝብ፣ ከአማራ ህዝብ እየተጨፈጨፈው ካለ ህዝብ ጎን ቆሞ መንግስትን መኮነን ስንችል ያኔ እንደ ህዝብ ታማኝ እንሆናለን። መንግስት መቀየር እንኳን እንዳያስፈልገን ቀይረን ዲፕሎማሲዎችንን ማስተካከል እንችላለን ብለን መናገር እንችላለን ማለት ነው። አንድ ላይ እንድንመጣ ከሆነ ኢሊቱን የምጠይቀው የአማራ ሰራዊት የአማራ ምልሻና ልዩ ኃይል እንዲወጣ። የትግራይ ላላዊ መሬት አላት። ይሄ ላላዊነታቸው የተጠበቀ ነው። ክልሎቹ በፌዴሬሽን ነው ፌዴሬትድ የሆኑት ማለት ነው። ያ እንዲወጣ፣ የኤርትራ ሰራዊት እንዲወጣ ወንጀለኛ እንዲጠየቅ አንድ ላይ ወጥቶ ኢትዮጵያዊ እስካልጠራ ድረስ የትግራይ ህዝብ ኢትዮጵያዊ ነኝ ብሎ የሚያስብበት የለም ብዬ ነው የማስበው። እንደ እኔ እንደ ሀይሌም ያ ነው የማምነው ማለት ነው። ዲፕሎማሲ የሚጎዳው ያ ነው። ጠር ላይችሉ አሁን የተነሱት አተያዮች አሉ። በርሶ አተያይ በተለይ በውጭ ኢትዮጵያ የደረሱ ያሉት የውጭ ተጽዕኖዎችን በምን መልክ ነው የማያቸው? አመሰግናለሁ። ካሳሁን ወደ ከመሄደ በፊት ወንድም የኃይሌ የሰጠው እንትን ላይ አንድ የኔን አተያያይ ተናግሬ ማለት ፈልጋለሁ። በእኔ እይታ እኔ አሁን እንደ አንድ ኢትዮጵያዊ ኢትዮጵያዊነቴ ሲበርደኝ የምለብሰው ሲሞቀኝ ደግሞ የማወልቀው ኮት ወይ ጃኬት ነው ብዬ አላስብም። ኢትዮጵያዊነቴ ልክ እንደ ቆዳዬ እንደ አጥንቴ አብሮ ኔጋ መኖር ያለበትና አብሮ የሚኖር ነው አድርጌ የምወስደው። አማራ በሆንም ኢትዮጵያዊነቴ ልክ አማራነቴን ልጥለው እንደማል ኢትዮጵያዊነቴን በዛ ልክ ነው እንትን ምለው ያለ እኔ በየትኛውም እንትን አሁን የትግራይ ወንድሞቻችን ላይ እየደረሰ ያለውን ፈናቀል፣ መገደል፣ ሌሎችም ሰብአዊ ቀውሶችን እሰይ እንኳን ተከሰቱ እንኳን ሆኑ ብሎ የሚል ህዝብ ወይም ሰው ይኖራል ብዬ አላስብም። አለ ብዬም አላስብም። ነገር ግን ነገር ግን እነዚህ ችግሮች እነዚህ የሰብአዊ ቀውሶች ደረሱብንና ኢትዮጵያ የምትባል ሀገር በአፍጢሟ ትደፋ እኛ ከዚህ በኋላ አንትነን የሚል አተያይም ደግሞ ልክ ያኛውን ማውገዝ እንዳለብን ይሄኛውን አስተሳሰብ መወገዝ አለበት ብዬ ነው የማስበው። ልክ ጃኬት ሲሞቅ እንደምት አውልቀው ሲበርድ እንደምትለብሰው አይደለም መሆን ያለበት ያለ ላለፉት ሀያ ሰባት ዓመታት እኮ ሲደርስ የነበረውን በሌላው ብሔር ህወሀት መራሽ በሆነው የመንግስት ስርዓት ላይ ለምሳሌ፣ እኔ ስፔሲፊክ መሆን ባልፈልግም በአማራ ህዝብ ወይም በኦሮሞ ህዝብ ወይም ደግሞ በሌላው ኢትዮጵያዊ ላይ ሲደርስ የነበረውን ቀውስና ግድያ፣ መፈናቀል አንስቶ ኦዲት መሰራራት ምናምን ወደዛ ውስጥ መገባት የለበት አይመስለኝም። ከዛ ይልቅ እንደ ህዝብ እየደረሰብን ያለውን መገራ ያለውን እንትን አብረን እናውግዝ፣ አብረን እንቃውም። እሱ የትኛውንም የፖለቲካ ኤሊትም የሆነ ህዝብ ሊያስማማ ይገባዋል ብዬ አስባለሁ። ከዛ ውጭ ግን መርጠን ዝም ብለን እኛ ጋር እየደረሰ ያለውን ምናጮ ከሆነ የሚያስማማ ነገር አይሆንም። እሱን ማለት ፈልጌ ነው። አሁን በኢትዮጵያ ላይ እየደረሰ ያለው የዲፕሎማሲ ጫና እና ችግር እኔ በመሰረታዊነት ከሀይሌ ጋር የሚያስማማኝ እዚህ ጋር ያነሳው ፖይንት ያስማማኛል። አሁን ያለው የኢትዮጵያ መንግስት የፈጠራቸው የአካሄድ ስህተቶች የውጭ ጉዳይ ፖሊሲውን ጨምሮ የተነሳባቸው መነሻዎች አሁን እየደረሰብን ላሉት የዲፕሎማሲ ጫና ትልቅ መሰረት ነው ብዬ አስባለሁ። የህዳሴው ግድብ ድርድርን ከአፍሪካ ማዕቀፍ አውጥቶ ወደ አሜሪካና የአይኤምኤፍ እንትኖች እንዲገቡበት ማድረጉ፣ ግብጽ ላይ ሄዶ የተናገረው ንግግር፣ ፓርላማ ቀርበው ጠቅላይ ሚኒስትሩ የዋሹት ውሸት፣ የውጭ ኃይሎች ኢንቮልቭመንት፣ በተለይ የኤርትራ ሰራዊት ወደ ትግራይ የገባበት ሁኔታ፣ ያ ሀንድል የተደረገበት መንገድ፣ የሱዳን ሰራዊት ወደ አማራ ምድር እንዲገባ የተደረገበት ያም ደግሞ የተያዘበት መንገድ ትልቅ የሆነ የኢትዮጵያ መንግስትን ተቀባይነት አሳጥቷል ብዬ አስባለሁ። አሁን የትኛውንም የኢትዮጵያ መንግስት መግለጫዎች ወይም ደግሞ የሚያቀርባቸውን እውነታዎች እውነት እንኳን ቢሆኑ የምዕራባውያን ሚዲያዎች ወይም የምዕራባውያን መንግስታት ለመቀበል ሁለቴ እንዲያስቡ አስደርጓቸዋል ብዬ አስባለሁ። ያ ብቻ አይደለም። አሁን ላይ በኢትዮጵያ ህዝብ መካከል ስለ ሀገር ሉዓላዊነትና ቀጣይነት ያለው ምልከታ በጣም እንዲሸረሸር እና የተከፋፈለ እንዲሆን አድርጓል። ለምሳሌ የትግሬ ወንድሞቻችን ሱዳን ገብታ የአማራ መሬትን ስትወር እና ምናምን ስታቃጥል፣ ስታፈናቅል ግፋ በለው ይላል። ሁለተኛ ጊዜ ደግሞ ታ ሱዳን የአማራን መሬት ስትወር የሚለው ያ ኢትዮጵያ ምድር ነው ወይስ በተለይ የአማራ ተብሎ ነው የሚወሰደው። የአንድን ሀገር ዓለማቀፍ ድንበር ተሻግሮ መምጣቱ የአንድን ሀ ከኢትዮጵያ ሉዓላዊነት ጋር የሚያያዝ ነው ወይስ በአማራ ክልል ምድር ብቻ የሚወሰድ ነው? እውነታውና ትክክለኛ እንትኑ የኢትዮጵያ ሉዓላዊ ድንበር ነው ተደርጎ መወሰድ ያለበት፣ እውነታውም ያ ነው። ግን አሁን ባለው በጦዘው የብሔር ፌዴራል አወቃቀራችን መሰረት ሁላችንም እንደምንረዳው አማራ ተብሎ የተከለለው ክልል ሲወረር አማራ ተወረረ ትግራይ ተብሎ የተከለለው ክልል ሲወረር ትግራይ ተወረረ፣ የሚል እሳቤ ዲቨሎፕ እንድናደርግ ሆኗል። ይሄ የተፈጠረው ደግሞ አሁን ሀገሪቱን እያስተዳደረ ያለው ስርዓተ መንግስት እየተከተለ ባለው ግጭትን መፍጠርና ግጭትን አንድ ላይ ማድረግ አካሄድ ነው እና እሳቤው እንደዛ ነው። ምንም እንኳ ድንበሩ ሲደፈር ኢትዮጵያ ብትሆን የምትደፈረው፣ ግን የምናስበው በአማራ በኩል ሲደፈር አማራ ተወረረ ነው። ስለዚህ ሌላው ለምሳሌ የፖለቲካ ትርፍ ያስገኝልኛል ብሎ የሚያስበው የትግራይ ኢሊት በቃ ሱዳን ግፊ ሊል ይችላል። በዚህ ደግሞ ኤርትራ ገብታ ትግራይ ክልልን ጦርነት ውስጥ ስትሳተፍ በዚህ በኩል ያለው ደግሞ አማራ ግፊ ኤርትራ ብሎ ያስባል። ይሄ ውስጣዊ አንድነታችንን ሸርሽሮታል። ያ ነው አሁን የዲፕሎማሲ ጫናውን እንዲደርስብን ያደረገ እንጂ በእኔ እይታ ምዕራባውያን የሚጥሉት የኢኮኖሚ ማዕቀብ ወይም ዋቴቨር ሊያመጡ የሚችሉትን ጫና ሕዝባችንን አንድ አድርጎ ማስተባበርና ማስተዳደር የሚችል ስርዓተ መንግስት ቢኖረን የሚያመጡትን ሁሉ የኢኮኖሚ ቀውስ ልንፈታባቸው የምንችላቸው በጣም ብዙ ስራዎች አሉን። አንዲት ማሳያ እዚህ ጋር መናገር ቢፈልግ ለምሳሌ ኢትዮጵያ ወደ አስራ ሶስት የሚጠጉ በዩኔስኮ የተመዘገቡ የቱሪስት ቦታዎች መስህቦች አሏት። እነዚህን እንትኖች አሁን ከአንድ ሚሊየን ያነሰ ጎብኝ ነው የሚጎበኛት ያለው። ነገር ግን ምናልባት አምስት ሚሊየን እንዲጎበኛት ብናደርግ በአመት ጊዜ ውስጥ አምስት ሚሊየን እያንዳንዱ ሰው አንድ ሺህ ዶላር በቆይታ አውጥቶ ቢሄድ ወደ አምስት ቢሊየን ዩስዲ ከቱሪዝም ብቻ እንትን ማድረግ እንችላለን። የውሃ ሀብታችንን መጠቀም እንችላለን። የአረብ ሀገራትን መካከለኛው ምስራቅን የሚያጥለቀልቅ የውሃ ቢወት ልንዘረጋ እንችላለን። የዲያስፖራውን ሪሚታንስ ማሳደግ አቅሙን ከፍ ማድረግ እንችላለን። ግን አንፎርቹኔትሊ ይሄንን ሊያስተባብር አንድነትን ሊያመጣ የህዝባዊ ስሜትን ሊቀሰቅስ የሚችል ስርዓተ መንግስት የለንም። ችግሩን መቋቋም እንችላለን። ግን እንዳንችል እያደረገን ያለው ስርዓተ መንግስቱ ነው የሚል እሳቤ ነው ያለኝ። ዶክተር ተበጀ ከላይ አሜሪካ ለመጣል አስባ ያለውን የምጣኔ ሀብት ማዕቀብ አንስተዋል። ያ ምን ያህል በኢትዮጵያ መንግስት ላይ ጉዳት ሊያደርስ ይችላል? የኢትዮጵያ መንግስትስ ወይም ኢትዮጵያ ህዝብ እንደ ሀገር በምን መልኩ ሊቋቋመው ይችላል? የምጣኔ ሀብት ቅባው እውን ከሆነ በጣም አደገኛ ነው የሚሆነው ለምሳሌ ከሁለት ዓመት በፊት የነበረው መረጃ አለኝ። እሱ ምንድነው? ከሁለት ዓመት በፊት አገሪቱ በጠቅላላ አራት ነጥብ ሶስት ቢሊዮን ዶላር ነው ያገኘች በአመት ከውጭ እርዳታ። ከዚህ ውስጥ የዓለም ባንክ እና የአሜሪካ መንግስት ሁለት ነጥብ ሁለት ቢሊዮኑን ይወስዳሉ። ለማለት ምን ማለት ነው? አምሳ ፐርሰንት የሚሆነው የአገሪቱ የውጭ ድጋፍና እርዳታ ከአሜሪካ መንግስትና ከዓለም ባንክ ነው ይመጡ። የዓለም ባንክ የአሜሪካ መንግስት ክንፍ ነው። ስለዚህ እነዚህ ኢንቲቲዎች የእውነትም ወደ ማዕቀቡ ሂደው እውን ከሆነ ችግሩ በአገሪቱ ላይ የሚያመጣው ክራይሲስ የከፋ ነው የሚሆነው። ኢትዮጵያ ለመሆኑ አሁን የገጠማት የዲፕሎማሲ ጫና እንዴት እውን ሊሆን ይቻለ? ሁለት ነገር ነው። አንዱ አገር ውስጥ መሬት ላይ ያለው ነገር ያማል። እውነት እንደ አንድ ኢትዮጵያ እውነት ስታስበው ሉዓላዊነት፣ እንደ እኔ የታሪክ ተማሪ ሆኜ ነው የጀመርኩት ካሪየር። እኔ በታሪክ አገሪቱ ሉዓላዊነቷ በዚህ ሌቨል ተደፍሮ እኔ አንብጌም ሰምቼ፣ ማለት ሱዳን ኤርትራ በመሃል ገብተው መሀል ሀገር እኮ ስለነዚህ ሀገራት አይወራም። አንዱ እሱ ነው። ሁለተኛ ነገር ዲፕሎማቶቻችን። ኢትዮጵያ እኮ ዲፕሎማት አድርጋ የምትሾመው ያኮረፈ ካድሬ ነው። ያኮረፈ ካድሬ፣ ቀበሌ መምራት ያልቻለ ያኮረፈ ካድሬ አምባሳደር ሆኖ ይሾማል። የሁሉም ሀገር አምባሳደር ሹመት ነው፣ ግን በስሩ ቴክኖክራት ይቀመጥለታል፣ ኤክስፐርት ይቀመጥለታል። እኛ የእሱ እድል ተጠቃሚ አልሆንም። እና በአጠቃላይ ደግሞ ሶስተኛው የውጭ ድጋፉ ኢትዮጵያዊ ዲያስፖራው ወጥ የሆነ ድጋፍ መስጠት አልቻለም። ለምን? ጠቅላይ ሚኒስትር አብይ ለድጋፍ የሚመቹ መሪ አልሆኑም፣ ግልጽ አይደሉም። ለምሳሌ የኤርትራ መንግስት ጋር አስመራ ተፈራርመዋል፣ አዲስ አበባ ተፈራርመዋል፣ ሚድል ኢስት ሂደው ተፈራርመዋል። ስለ አንዱም ውል እንኳን እንደ ህዝብ የምናውቀው ነገር የለንም። ምን ተዋዋሉ? ስለሀገሪቱ ህልውናና ህልውና ሉዓላዊነት ምን ተስማሙ? አናንቀም። ሌላኛው ደግሞ የፕራዮሪቲ ችግር አለ፣ የቅደም ተከተል አሁን አሁን ማልማት መሀል ሀገር ማልማት እሱ ትሩ ነው ግናዊ የት የሚወደር ነገር ነው። ግን ከዛ ያለፈ እኮ ህዝብ እየሞተ ነው። የሰው ህይወትን ማስቀደም፣ የሰው ደህንነትን ማስቀደም፣ ድህነትን መዋጋት ሳለ በሚያብረቀርቁ ነገሮች ላይ ብቻ ተወስኖ የመቅረት ፕራዮሪቲን ያለማወቅ ችግር አይባቸዋሉ ጠቅላይ ሚኒስተሩ ላይ እኔ በግሌ ቅድም ሀይሌ አንዲት ነገር አንስቶ የችግራችን ሁሉ ምንጭ እሷ ናት እያስባለሁ ትግራይ ሉዓላዊ መሬቷ አላት። አይው አይኔ ይህ የችግራችን ምንጭ ነው ሀገር እንጂ ሉዓላዊ ክልል፣ ሉዓላዊ መሆን አልነበረበትም። አውቃለሁ፣ ህገ መንግስቱ ክልልን ነው ሉዓላዊ የሚያደርገው። ግን እሱ ነው የችግራችን ምንጭ፣ ሀገር ሉዓላዊ ሳይሆን ክልል ሉዓላዊ ሲሆን፣ አሁን ለደረስንበት ሰብአዊ ኪሳራ፣ የሞራል ኪሳራ ውስጥ ገብተን እንገኛለን እና ወንድሞቼ ካነሱት የመፍትሄ ሀሳብ በተጨማሪ የሁሉም ነገር ቁስ ብዬ የማስበው የሀገሪቱን ህልውና የሚያረጋግጥ የጋራ መተዳደሪያ ህግ ያስፈልገናል። እሱም ህገ መንግስት ነው ብዬ አስባለሁ። አመሰግናለሁ። በአድማዎቻችን የዛሬው የውይይት መድረክ አጀንዳችን የነበረው የኢትዮጵያ ወቅታዊ ጉዳዮችና 2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጄ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ፣ ዶክተር ላይችሉ ባንቴ በደቡብ አውስትሬሊያ ዩኒቨርሲቲ የመድሃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋይኔ በ ሳውዘን ክሮስ ዩኒቨርሲቲ የከርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባ ዋጂ ነበሩ። የውይይት ተሳታፊዎችን ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።